የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ አድማጮቻችን፣ ባከተመው ሳምንት ካሰማናችሁ መሰናዶች መካከል የተወሰኑት በድጋሚ የሚደመጡበት ሰዓት ላይ ነው የተገናኘነው። የምሽቱ አስተናጋጃችሁ ሀብታሙ ስዩም ነኝ። ሳምንቱ የተጀመረው የኦሮሚያ ቤተ ክህነት ጽሕፈት ቤትን ለማቋቋም የተጀመረው እንቅስቃሴ በፈጠረው ውዝግብ ነበረ። ጉዳዩን እልባት ለመስጠት በትናንትና እለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይቷል። ጽዮን ግርማ የውይይቱን ይዘት ያስቃኘችበትን ዘገባ በድጋሚ እናስደምጣችሁ። ጠቅላይ ሚኒስትር አብይ አህመድና ምክትል ጠቅላይ ሚኒስትር ደመቀ መኮንን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ጋር በቢሮቸው መወያየታቸውን የጠቅላይ ሚኒስትሩ ቢሮ የፌስቡክ ገጽ ላይ የሰፈረው መረጃ ያሳያል። የቤተ ክርስቲያኒቱ ቅዱስ ሲኖዶስ ባቀረበው ጥያቄ መሰረት በተደረገው ውይይት ላይ ጠቅላይ ሚኒስትሩ ከለውጡ ወዲህ መንግስት ቤተ ክርስቲያንን በተመለከተ ያለውን አቋምና ያከናወናቸውን ተግባራትም አውስተዋል ይላል። ብፁዕ ወቅዱስ አቡነ ማቲያ ኢሳያስና ሌሎችም ሊቃነ ጳጳሳት ጠቅላይ ሚኒስትሩ ወደ ስልጣን ከመጡ ወዲህ ለሀገርና ለቤተ ክርስቲያን የተከናወኑ በጎ ተግባራትን በመዘርዘርም ምስጋና አቅርበዋል ተብሏል። ከዚህ ውይይት በኋላ ደግሞ ከሰዓት በኋላ በተካሄደው የቅዱስ ሲኖዶስ ምልአተ ጉባኤ ስብሰባ ላይ ዘጠና አምስት በመቶ መግባባት ላይ መደረሱን ሊቀ አዕላፍ ቀሲስ በላይ መኮንን ገልጸዋል። ጥያቄ የነበራቸው የኦሮሞ የኦሮምኛ ቋንቋ የእና የኦሮሞ ሲኖዶስ ጽሕፈት ቤት ይቋቋም የሚል ጥያቄ የነበራቸው እነ ቀሲስ በላይ በተገኙበት ስብሰባ መደረጉንም ተናግረዋል። በስብሰባው ላይም መቋጫ ባይበጅለትም በበጎ መልኩ መጠናቀቁን ገልጸውልናል። ቅዱስ ሲኖዶስ ምልአተ ጉባኤ ዛሬ ከቀኑ ስምንት ሰዓት ጀምሮ የስብሰባውን ቀጥሎ ውይይት አድርጓል። በነ አላፍ ቀሲስ በላይ መኮንን በኩል ያሉ የኦሮሚያ አገልጋዮች እና ጥያቄዎች ቅዱስ ሲኖዶስ ጋር በተነሳው ጥያቄ ዙሪያ ላይ ውይይት ተደርጎ ጥሩ መግባባት ላይ ተደርሷል። ውይይቱ ጥሩ መንፈስ ይዟል። ያው ዞሮ ዞሮ ቤተ ክርስቲያንን በጋራ ለማገልገል እና የቅዱስ ሲኖዶስን ውሳኔና ሀሳብ አክብረው እንደሚሰሩ የጠየቋቸውም ጥያቄዎች አግባብ ባለው መልክ እንዲፈቱ ጥሩ ደረጃ ላይ ተደርሷል። ግን አልተቋጨም፣ ነገ ለጠዋት አድሯል። ጥሩ መንፈስ አለው ስብሰባው በጥቅሉ። እሺ፣ ያው ቀጣዩ ነገር ያው አልተቋጨም። ቅዱስ ሲኖዶስ ሕግ አውጪ ነው። እነሱም የቅዱስ ሲኖዶስን ውሳኔ ሀሳብ ተቀብለው ጥያቄያቸው ዋናው በኦሮሚያ ያለው መንፈሳዊ አገልግሎት ከዚህ በፊት ያቀርቡት የነበረው ጥያቄ እንዲፈታ የሚል ነው። በአብዛኛው ውይይቱ ላይ የነበረው የታየው ነገር በአጠቃላይ መግባባት ያለበት ነው። ከስብሰባው አሁን መውጣቴ ነው ያሉ ሊቀ አላፍ ቀሲስ በላይ መኮንን በበኩላቸው ውይይቱ መልካም መንገድ ይዟል ብለዋል። ምንድን ነው መሰለሽ አባቶች ጠሩን። እሱን ጥያቄ የጠየቁ እኛን ጥያቄያችን አቅርበዋል አቀረም። እነሱም ጠየቁ፣ ተወያየን በኋላ ኦልሞስት ዘጠና አምስት ፐርሰንት ተስማምተን ነው የወጣ ነው። ትንሽ ነገር ነው የሚቀረው። እሱን ጠዋት ብለን ነው የወጣ ነው። በሁለቱም በኩል የተገለጸው ውይይቱ በጣም ጥቂት ነገር እንደሚቀረውና ለዚህም መቋጫ ተበጅቶለት ይፋዊ መግለጫ ከሲኖዶሱ እንደሚወጣ ነግረውናል። ጋቢና ቪኦኤ ነው እያዳመጣችሁ የምትገኙት ከአሜሪካ ድምፅ ራዲዮ። በደቡብ አፍሪካ መጤዎች ከሀገራችን ይውጡልን የሚሉ አካላት በጀመሩት ጥቃት ስለደረሰው ጉዳት እናስደምጣችሁ ሰንብተናል። በዚሁ መንፈስ ውስጥ ሆነን በርካታ ፈተናዎች አልፈው ደቡብ አፍሪካ ከደረሱ ኢትዮጵያን መካከል አንዱ የሆነውን የአብዱልባሲጥ አብዲን ጉዞ ገልሞ ዳዊት እንደሚከተለው አስቃኝቶ ነበረ። ትውልዱ ምዕራብ ኦሮሚያ ኢሉአባቦራ ነው። የመጀመሪያ ደረጃ ትምህርቱን እዛው በትውልድ ወረዳው በዳሪሙ የስምንተኛ ክፍል ትምህርቱን በጋምቤላ እንዲሁም የሁለተኛ ደረጃ ትምህርቱን ደግሞ በጅማ ተከታትሏል። አብዱል ሳቢት አሁን ኑሮውን ከሀገር ተሰደው በደቡብ አፍሪካ እየመራ ሲሆን አንድ የልብስ መሸጫ መደብር ከፍቶ በሚያገኘው ገቢ ቤተሰቡን ያስተዳድራል። አሁን በጠቅላይ ግዛቱ ዋና ከተማ ነው የምኖረው፣ ብሉም ፖንቲም ይባላል። በአካባቢው ላይ በርከት ያሉ የተለያዩ ሀገር ስደተኞች ይኖራሉ። አብዛኛዎቹም በንግድ እንዲሁም በተለያየ ሙያ ላይ ተሰማርተው ነው የሚኖሩት። እኔም ከበንግድ ላይ ተሰማርተው ከሚኖሩት ማህበረሰብ ውስጥ አንዱ ነው። ከሀገር የወጣሁበት ሁኔታ በፖለቲካ መገፋት፣ የሄድክበት ቦታ ሁሉ በትምህርት ዕድል በተለያየ ነገሮች ምናምን ከፊት ለፊታቸው ዞር የማድረግ ሲስተም ነበራቸው እና ትምህርታችንን በትክክል መማር አልቻልንም። ቤተሰቦቻችን በየጊዜው ይታሰራሉ፣ ይንገላታሉ። በዛ ምክንያት ልባችን ወደ ውጭ ሀገር ሸፍቶ ሌሎች ከሀገር ወጥቶ ተለውጦ ሲመለሱ አይተን እኛም እንደነሱ ወጣ ብለን ሰራ ሰራ አድርገን ብንቀየር የተሻለ ህይወት በኖርን ብለን ነው ከሀገር የወጣ ነው። ስንወጣ በኢትዮጵያ ሞያሌ በኩል ነው ወደ ኬንያ፣ ከዛ ከሞያሌ ወደ ናይሮቢ በባስ የተሳፈርኩ። ወደ ደቡብ አፍሪካ የሚያቀኑ ስደተኞች በሚያደርጉት አስቸጋሪ ህገወጥ ጉዞ ብዙ ችግር ይደርስባቸዋል። ይህስ አልገጠመህም ወይ ብዬ አብዱልባሴትን ጠይቀው ነበረ መንገድ ላይ ከሞያሌ ተነስተን ሳውዝ አፍሪካ ለመድረስ አስራ ሁለት ቀን ነው የፈጀብን አብዛኛውን ቀን ያሳለፍነው በታንዛኒያና በኬንያ ቦርደር ላይ ነበረ። ሁለት ቦታ ላይ መኪና ተበላሽቶ ጫካ ውስጥ አውርደውን የአካባቢ ሰዎች ከብቶቻችንን የሚዘርፉ የሌላ ሀገር ሰዎች መጡብን ምናምን ብሎ ስለታማ ነገርና በመሳሪያ ከቦ የተደበደብንበት አጋጣሚ ነበረ። እሱ ነው ያጋጠመን ትልቁ ነገር። ከዛ ውጪ በታንዛኒያ ደግሞ ለሁለት ቀን ታስረናል። በምን ምክንያት? ህገወጥ ስደተኞች ናችሁ ተብለን ነው መንገድ ላይ። አስራ ስምንት ነበረን፣ አስራ ስምንታችን ለሁለት ቀን ታስረን ከዛ በኋላ አንዳንድ ጥያቄዎችን ጠይቀው ወዴት እየተጓዛችሁ ነው? ኬት ነው የመጣችሁት? የሚሉትን አንዳንድ ጥያቄዎች ጠይቀው ነው የለቀቁ። ከእስር ቤት ስትጓዙ ብቻችሁን ነበራችሁ ወይስ እናንተን የሚያጓጉዝ ሰው ነበረ? መንገድ የሚመራን ሰው ከዛ አንስቶ ደቡብ አፍሪካ ሊያደርሰን ሁለት ሁለት ሺ ዶላር የተከፈለው ደላላ ነበረ። የኬንያ ሶማሌ ነው። እሱ ነበረ ሲያመጣ መንገድ ሲመራን የነበረው። ምናልባት የምታስታውስ ከሆነ ምን ያክል ወጪ አወጣ? እንደው ከሙያ ለአንስተ ደቡብ አፍሪካ ለመግባት ደላላው ከተከፈለው ሁለት ሺ ዶላር ውጭ አንድ ሺ አምስት መቶ ዶላር በጠቅላላ ሶስት ሺ አምስት መቶ ዶላር ነው ያወጣው። አብዱልባሲት ከሀገር ከወጣ ዘጠኝ ዓመት ሞልቶታል። በ2010 ከሀገሩ ወጥቶ ደቡብ አፍሪካ ሲደርስ በርካታ የሀገሩ ሰው በደቡብ አፍሪካ ስለሚኖሩ ኑሮውን ለመልመድ አስቸጋሪ አልሆንብኝም ይላል። እኔ አሁን የምሰራው አልባሳትና እና ጫማዎችን ነው የሚሸጠው። ልብስ ወደዚህ ስራ ሲገባ ሰው ሁሉ እዚህ የሚኖሩ በህብረት ነው እና እቁብ መሰብሰብ የሚባል ነገር አለ። ደሞዝ ዛጠራቅሞ መነሻ መንቀሳቀሻ ተብሎ ሳንቲም ታምን ሰው ጋር ማጠራቀም የሚባል ነገር አለ። ለተወሰነ ጊዜ ሰው ጋር በኋላ ያለህን ገንዘብ አጠራቅመ እድሉ ከገጠመ ትንሽ ይሄ ግርግዳ ተከራይ ተሰራል። እድሉ ካልገጠመ ደግሞ ጠዋትና ማታ ሰዎች ወደ ስራ ሲሄዱ፣ ከስራ ሲመለሱ መንገድ ላይ አንጥፈ እየጮክ በዚህ ዋጋ እንደዚህ አይነት ልብስ አለኝ፣ በዚህ ዋጋ እንደዚህ አይነት ጫማ አለኝ እያልክ መንገድ ላይ ቁመት፣ እየጮክ ትሸጥና ትንሽ ካፒታል ሲኖርህ ወደ ሱቅ መያዙ ወደዛ ይታለፋል ማለት ነው። ምን ያክል ፈጀብህ የራስህን የስራ ቦታ ለማግኘት? እዛ ደርሰህ ስድስት ዓመት በደቡብ አፍሪካ በሚኖሩ ኢትዮጵያ መካከል ስላለው ግንኙነት ሲናገር አብዛኛው ስደተኛ አብሮ የሚሰራ መሆኑን ብዙዎች ኢትዮጵያውያንም መልካም የሚባል ግንኙነት አላቸው ይላል አብዱልባሲት። ሀገሩ ለስራ አመቺ ነው ወይ ብዬ ጠይቄው ነበረ። ቢዝነሱ ላይ ትላልቅ ቻሌንጆች አሉ እንጂ ወደ ሲስተሙ ለመግባት በእውነቱ ከሆነ ኢትዮጵያ ካለው ኦፖርቹኒቲ፣ ወደ ስራ ለመግባት እዚህ ያለው ኦፖርቹኒቲ ሰፊ ነው ግን በስራው ላይ ያሉት ቻሌንጆች ትላልቅ መሰናክሎች አሉ። በጣም ትልቅ ትልቅ መሰናክሎች አሉ። ሰው የተሻለ ስራ ለመስራት አንተ የምታገኘውን ቦታ ተጫርቶ ይገዛብሃል እና ወደ ቢዝነስ አለም ከተገባም በኋላ ከህዝቡ ጋር ኮሚኒኬሽን ላይም ትንሽ ችግር ያጋጥማል። አልፎ አልፎም ደግሞ ሰልፍ ሲኖር፣ የተቃውሞም ሰልፍ ሲኖር፣ የድጋፍም ሰልፍ ሲኖር የሆነ አይነት ችግርም ሲኖር ምናምን ሰዎቹ ንዴታቸውን ቁጣቸውን የሚያሳዩት ስደተኛ ላይ ቁጣቸውን በማንጸባረቅ ነው እና እሱም ትልቅ ቻሌንጅ ነው። አሁን አይነገርም ሚዲያ ላይ አይወጣም እንጂ ስፓዛ ሾፕ ወይም ደግሞ የታክ ሾፕ ተብሎ በየሎኬሽኑ ላይ የሚሰሩ ሰዎች የሚኖሩት አይነት ኑሮ በጣም ያሳዝናል። እንደዚህ እንደሚሰራ ብናቅ ኖሮ መች ከሀገራችን እንወጣ ነበረ ብሎ በጣም ከሀገራቸው መውጣታቸውን የሚጸጸቱ ሰዎችም በብዛት አሉ። የስቃይ ምርመራ ሲከናወንበት የነበረው ማዕከላዊ የምርመራ ጣቢያ ለጎብኚዎች ክፍት መደረጉ ትኩረትን ከሳቡ ያሳለፍነው ሳምንት ጉዳዮች መካከል አንዱ ነበረ። እኛም በዚህ ጉዳይ ላይ ቀጣዩን መሰናዶ አሰምተናችኋል። አጥናፍ ብርሃኔ የኢንተርኔት እንቅስቃሴያቸው እንደ ወንጀል ተቆጥሮ ከአምስት መቶ ቀናት በላይ በእስር ከከረሙት የዞን ዘጠኝ ጦማርያን ቡድን አባላት መካከል አንዱ ነው። ከነዚህ ቀናት መካከል እጅግ አሰቃቂና ከአይምሮ ሊፋቅ እንዳልቻለ ደጋግሞ የሚናገረው ለ አምስት ቀናት በተለምዶ ማዕከላዊ ተብሎ በሚጠራው የአዲስ አበባ ፖሊስ ኮሚሽንን ህንጻ ተጎራብቶ በሚገኘው ስፍራ ያየውን የፍዳ ጊዜ ነው። ሙሉ ለሙሉ ምርመራ የነበረበት ድብረባ የነበረበት ወቅት ነበረ። ከዛም ባለፈ የጻይ ብርሃን አለማየት ፎቶ ላይ አሁን ሽንት ቤቶችን ታያቸዋለህ አንድ ክፍል ውስጥ አሁን ለምሳሌ ሁለትም ሆኒታ ፍር ያለው በጣም ስለሚያበሱ ደግሞ እስከ አስራ ሶስትም እኔ ታሰሪያለሁ ከመግዛቱ የተነሳ በዛ ወቅት ላይ ተባይ እራሱ ሞቆ ተባይ እራሱ እስከ ማፍራት ደርሶ ነበር። በነበርኩበት ወቅት ማለት። አጥናፍ ከእስር ከወጣ ከጥቂት ወራት በኋላ ማዕከላዊ በይፋ እንደተዘጋ የኢትዮጵያ መንግሥት አስታወቀ። እሱ ግን ወደ ማዕከላዊ ግቢ እንዲመለስ የሚያደርገው አጋጣሚ ተፈጠረ። በሱና በሌሎች ታሳሪዎች ላይ ከፍተኛ የሰብአዊ መብት ጥሰት ያደረሱ መርማሪ ፖሊሶችን ለመክሰስ የሚያስችል መረጃ ለማሰባሰብ የሚጥረውን ቡድን ለማገዝ ነበረ አካሄዱ። ያ ስፍራ የተዳፈነ የስቃይ ዘመኑን ሳይቀሰቅስበት እንዳልቀረ ይናገራል። ለመጀመሪያ ጊዜ ሳየው ያው ሽታው ነው እኔ የመጣብኝ ሽታው ያንን ነገር ነው እንዳስታወሱ ያደረገኝ። የምረረሽ ና ቶሎ ከእዛ መውጣት መፈለግ ስሜቶች አሉ። ቤቱ በጣም ኦልድ ስለሆነ ጣውላዎቹ ሲጢጥ የሚሉ ናቸው። ራሳቸው የሚፈጥሩት ሽታ አለ። በተለይም ሳይቤሪያ ለየት ይላል ትንሽ። እኔ ስታሰር ማታ ላይ ነው የገባሁት ወደ ሶስት ሰዓት አካባቢ ነው ደብሰው። በጣም አስፈሪ ነበረ። መጀመሪያ ሲገባ ጨለማ ነው አሁን ብርሃን ሆኖ የሚታየው ክፍል በምስሎች የምታየው ክፍል በፊት ጨለማ ነበረ። በሮቹ ሙሉ ለሙሉ የተዘጉ ናቸው። ዋናው ኮሪደር በር በጣም ትልቅ በወፍራም ብረት የተሰራ በር አለው። ክፍሎች ውስጥ ራሱ አሁን ፎቶ ላይ ስታይ ያሉት ፍርግርግ የክፍሎቹ በር ላይ ፍርግርጉ ካርቱን የተሸፈነ ነበር። ምንም አይነት ብርሃን ወደ ውስጥ እንዳያስገባ ማለት ነው። በጣም የሚያስፈራ ነበረ። አሁን ላይ አጥናፍና ሌሎች በሺዎች የሚቆጠሩ ታሳሪዎች መከራ የቆጠሩበትን ስፍራ ማንኛውም ኢትዮጵያዊ ውስጡን ጓዳ ጎድጓዳውን የሚያይበት ቀን ደርሷል። ከጳጉሜ አንድ እስከ አራት ድረስ የማዕከላዊ ግቢ ለጉብኝት ክፍት ነው። የኢፌዴሪ ጠቅላይ አቃቤ ሕግ የህዝብ ግንኙነት ኃላፊ አቶ ዝናቡ ቱሉ ስፍራው ለእይታ ክፍት የተደረገው ካለፈው መጥፎ ዘመን ለመማር መጪውን ዘመን ደግሞ የተሻለ ለማድረግ ነው ይላሉ። በዚህ ቦታ ላይ ማዘጋጀት ያስፈለገ ዋነኛው ምክንያት አንዱ ብዙዎቻችን ስንሰማ እንደነበረው ለከፍተኛ የዜጎች ስቃይ ሲዳረግበት አስከፊ ሰብአዊ ድርጊቶች ስሰሙበት የነበረ ስፍራ በመሆኑ ይህ ስፍራ ደግሞ በመንግስት እንዲዘጋና ውስጥ በቀጣይም ሙዚየም ሆኖ ለህዝብ ክፍት ሆኖ ለታሪክ የሚቀመጥ ስፍራ እንዲሆን መወሰኑ ይታወሳል። ስለዚህ ይሄ የተዘጋው ማዕከላዊ ስቤት አሁን ያለበትን ደረጃ አሁን ያለው ወጣት ትውልድ የሚንዲራባቸው እና ከዚህ አስከፊ የሰው ልጅ ደርስበት ከነበረው አስከፊ ስቃይ የተከፈለበትን ዋጋ ላይ ለማሰብ ታሪክ አጋጣሚ ደግሞ ይህዳዚ አይነት ድርጊቶች እንዳይፈጸም

አቶ ዝናቡት ሁሉ መሰል የግፍ ተግባሮችን የሚያስተናግድ ዘመንና አሰራር እንዳይመጣ ደግሞ እየተደረጉ ናቸው ያሏቸውን አጋርተዋል። በእኛ እምነት እነዚህ አይነት ሰብአዊ ድርጊቶች እንዳይፈጸሙ በጥንቃቄ እንዲያዙ የማድረግ ስራ እየሰራናለ ነው። በዚህ ረገድ አሁን ፍሻ የሚደርስባቸው ሰው የሚገረስባቸው የጨለማ ቤት ውስጥ የሚታሰሩ ተጠርጣሪዎችንም ሆነ ታራሚዎች የሉንም ብለን ነው ያረጋገጥ ነው። ይህ ስራ ይጠይቃል። በተደጋጋሚ አቅም ግንባታ ስራዎች ይጠይቁናል። እነዚህን አቅም ግንባታ ስራዎችን አጠናክበን የምንቀጥል ነገር እንደተጠበቀ የሆነ ግን ከዚህ ጋር ተያይዞ ህዝቡም የሚያነሳቸውን ጥያቄዎችን ለመመለስ ሲባል ክፍት ናቸው ቤቶቹ፣ ሁሉም ቦታዎች በቀላሉ ማንም ሰው እንዲያያቸው ተቀራኒዎችም ተቀርፋሪዎችም እንዲጎበኛቸው የማድረግ ስራዎችን እየሰራ ያለንበት ሁኔታ አለ። የማዕከላዊ ለጉብኝት መከፈት መልካም እርምጃ መሆኑን የሚያነሳው ጦማሪና ማሪና የሰብአዊ መብት ተሟጋጅ አጥናፍ ብርሃኔ በበኩሉ፣ ተመሳሳይ ሰብአዊ ጥሰቶች ስላለመፈጸማቸው ማረጋገጫ አይሆንም፣ ከዚያ ይልቅ አጠቃላይ የምርመራ ስርዓቱ የሚስተካከልበት መላ መፈለግ አለበት ይላል ሲል፣ አሁንም በማህበራዊ ሚዲያ የምናውቃቸው አሉ ስቶሪዎች። አሁን ሰሞኑን ከጎኑ የተሰራው ራሱ ሶስተኛ የሚባለው በተሻለ ዘመናዊ ሆነው የሰኛ መመርመሪያ ክፍል አለ። እዛ ውስጥ ያሉ ሰኞች አሉ። ከጎን ያለውን ክፍል ነው የምንጎበኘው ማለት። እዛም ውስጥ ቀዝቃዛ ክፍል አለ ይባላል፣ ጀለማ ክፍል አለ ይባላል። ከፍቲያ እንዲጎበኙ ማለት ሲምቦሊክ ነው። ለፕሮፓጋንዳን በጣም አሪፍ የሚሰራበት ስራ ነው። ግን ሪል ሪል የሆነ የሲስተም ቼንጅ ያስፈልጋል ብዬ አስባለሁ። ሰዎችን የማያሰቃይ ሰዎችን በምርመራ ሰበብ የማይገርፍ የማያስር ሲስተም ለውጥ ላይ ይሻላል ግን ባይሰል ሁማን ራይትስ ዋች የተሰኘው የመብት ተሟጋች ድርጅት በጥር 2ለ18ስምንት የጎረጎሳውያኑ ዘመን ሪፖርቱ ስፍራውን ለመዝጋት መወሰኑን ከበጎ ቆጥሮ ተጨማሪ መብትን ጠባቂ ማሻሻዎች ግን እንዲኖሩ መምከሩ ይታወሳል። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ መሰናዶ ነው። የኢትዮጵያ ዜጎች ለማኅበራዊ ፍትህ ኢዜማ ፖለቲካ ፕሮግራሙና በወቅታዊ የአገሪቱ ጉዳዮች ዙሪያ ከደሴ የከተማና የአካባቢው ነዋሪዎች ጋር መክሯል። ውይይቱ ድጋፍም ነቀፌታም ተስተናግዶበታል። የደሴው ዘጋቢያችን መስፍን አድራጌ ያሰናደው ዘገባ እንደሚከተለው ይደመጣል። የ1953ቱ የጄኔራል መንግስቱና ግርማሜ ነዋይ የመፈንቅለ መንግስት ሙከራ በኢትዮጵያ የዘመናዊ ፖለቲካ ትግል ውስጥ ግንባር ቀደም መሆኑን ምሁራን ይስማሙበታል። ይሁን እንጂ ከ60 ዓመታት በላይ የተሻገረው የፖለቲካ ትግል የመጫወቻ ሜዳውን ሳይሆን ተጫዋቾችን እያቀያየረ ዛሬ ላይ ደርሷል። እንደ ኢዜማ ምክትል መሪ አንዱአለም አራጌ ይህ ያልተቀየረ የፖለቲካ ባህል አገሪቱን አሁን ለደረሰችበት ፈታኝ ፈተና ዳርጓታል። መጀመሪያ ስዩመ እግዚአብሔር ነን የሚሉ ሰዎች ነበሩ የነበሩት፣ በኋላ ላይ ደግሞ ስዩመ ጠመንጃዎች ተተኩ። ደርግም ኢህአዴግም ስዩመ ጠበንጃዎች ናቸው። እኛ የምንፈልገው ስዩም ህዝብ ነው። ያን ኃይል ለማምጣት ህዝብ በትክክል ለኋላው የስልጣን ባለቤት መሆን አለበት። ያ ደግሞ ውይይት ያስፈልጋል። የውይይት ባህላችን ደካማ ነው። ብዙ ጊዜ የሚጠመዘዝ ነው እንጂ ህዝቡ በትክክል ለኋላ ያልሆንም። በተወሰኑ ባለፉት አመታት የውይይት ባህል ከሞላ ጎደል ዳብረዋል። ግን አሁንም በገዢዎች ጠቅላይነት፣ በገዢዎች ረጋጭነት እየመከነነ ያለው ከዚህ ቀደም የወዳጅና የጠላት ነው እንትሩ ከፓርቲዎች ጋር እርስ በርሳችን አብሮ መስራቱ ባህሉ የለም። ተቀራርቦ የመነጋገሩ ነገር የለም። አሁን እንደዚ አይነት ጅማሮዎች አሉ። ከቅርብ ጊዜያት ወዲህ የብሔር አስተሳሰብና ፖለቲካ የመስፋፋቱን እውነት ብዙዎች ይጋሩታል። አለፍ ሲልም ብሔርተኝነት ጽንፍ ተሻግሮ የአክራሪነት መናኸሪያ እየሆነ ነው የሚሉም አሉ። ታዲያ በዚህ ሁኔታ የዜግነት ፖለቲካ አዋጭ ይሆን? ፈተናዎች አሉ፣ ተግዳሮቶች አሉ። ነገር ግን አሁንም ኢትዮጵያዊነት አብቦ ይወጣሉ ብለን እናምናለን። ኢህአዴግ ከጠዋት ጀምሮ ስለዘር ስለ ልዩነት ነው ያወራው። ነገር ግን የኢትዮጵያ ህዝብ ያንን እንዳልተቀበለ የሚታየው ሰባት ነው እዛ ላይ የኢትዮጵያዊነትን ፍቅሩን ለኢትዮጵያዊነት ያለውን ሀሳብ ነው ያሳየው። ሌላም እናንሳ። ለምሳሌ ዶክተር አብይ ኢህአዴግ ውስጥ ነበሩ። ኢህአዴግ ወጥተው ግን ኢትዮጵያዊ ሲሉ ኢትዮጵያዊነትን ሲዘምሩ የአማራ ክልልን ህዝብ ጨምሮ ሌላውም አካባቢ ያለው ህዝብ ሆ ብሎ ነው የመጣው። ኢትዮጵያዊነት የኢትዮጵያ ሕዝብ ልብ ውስጥ የተቀበረ ነገር። ነገር ግን በላዩ ላይ ለማዳፈን ይሞክራል፣ በዘር በምናምን ለመሸፈን ይሞክራል። ግን ያንን እንደገና እየገለባበጠ ይነሳል። ምክትል መሪው በአክራሪ ብሔርተኝነት የሚመጣውን ተጽዕኖ ለመከላከል ኢዜማ በትጋት ይሰራል ሲሉ ነው ያስረዱት። የብሔር ድምፅ፣ የዘረኝነት ድምጽ በጣም ከባድ ነው። ምክንያቱም አንተን የተለየ አድርጎ አንተ ሞት ከአንተ ደማህ ብሎ ቁስልን እያከከ ነው የምነሳው። ልክ ክብሪትን ጭረህ ጫካ እንደማቃጠል ያልቀላል። ልክ ፊኛን በስፒል መብሳት ያልቀላል ነው ስለዚህ መንግስቱ ላይ ሰርተን ለውጥ ማምጣት እንችላለን። ከሌላ ጊዜ የተሻለ ድካም ይጠይቀናል፣ ማስተዋል ይጠይቀናል፣ ብዙ መስራት ይጠይቀናል። በስብሰባው ላይ የተሳተፉት አስተያየት ሰጪዎች በሀገሪቱ ውስጥ እየተባባሰ የመጣውን የዘር አስተሳሰብ ለመከላከል ኢዜማ ትኩረት አድርጎ እንዲንቀሳቀስ ጥሪ አስተላልፈዋል። ኢዜማ ይችን ሀገር ሊታደጋት ይገባል። የሚታደጋት በምንድን ነው? አንድ ይህንን የዘር ፖለቲካ የሚያንበረክክ ለየት ያለ ሀሳብና ቅድ ቢያወጣ ፖለቲካን በዚህ መንገድ አቋርጨን ያውቃለሁና ተናግሬ ወጣሁ ተሳድቤ ወጣሁ ለማለት ጊዜያዊ ስትንፋስ እንትን ከማለት መፍትሄውን ብናፈላልግ ይሻላል። አሁን ለሰላማችን ጠንቅ እየሆነ ያለ ነው የዘር ፖለቲካ። እኔ እኛ የሚለው አስተሳሰብ ነው አሁን ችግር እየፈጠረብን ያለው። ይህን ለማስወገድ አሁን የእናንተን የፓርቲ ፕሮግራም አይቼዋለሁኝ። በእውነቱ ይሄ ወደ መሬት ሊወርድ ይገባል። አስተያየት ነው የምሰጠው። ወደ መሬት ከወረደ ግን ሰላማችንን ያመጣል ብዬ አምናለሁ። ነገር ግን አሁን አንዱ ብዙዎቻችን እንደምንጠራጠረው መናገር እንጂ ተግባር የለም እየተባለ ሲወድ ሲጓረድ የመጣ ነገር ስላለ የበተናችሁትን ፕሮግራም ወደ ተግባር ቀይሩት ነው ብለው ከድጋፍ ድምፆቹ ባሻገር ተቃውሞ ያዘሉ አስተያየቶችም መሰንዘራቸው አልቀረም። ምንም እንኳን በየቦታው የሚወድቀው የአማራ ሕዝብ ቢያሳስበንም አሁንም ቢሆን እንደው ትንሽም ቢሆን የዜግነት ፖለቲካው ተስፋ አይቆረጥበትም የሚል በግሌ የራሴ መነሻ ሀሳብ አለኝ። ከዛን ግን የእናንተን ፓርቲ በጥሩ አየዋለሁኝ፣ ግን ለአገሪቷ ሰላም ለእኛም መጻኢ ዕድል ብቸኛ ናችሁ ብዬ አላስብም። አልተለጠፋችሁ መንግስት ጋር ራሳችሁን እንደ መንግስት እያያችሁ አይደለም። የሚሰነዘረባችሁ ውንጀላ ትክክል አይደለም። ይህንን በቀጥታ አማርኛ እንዲመለስልኝ ይፈልጋሉ። የመንግስት አካላት ወደ እኛ አስተሳሰብ ተጠጉ እንጂ እኛ ከአቋማችን ንቅንቅ አላልንም ይላሉ የኢዜማ ህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ። ኢዜማ ጋር ያለው አቋም ዜግነት መሰረት ያደረገ ፖለቲካ ነው ማራመድ የምንፈልገው ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲመጣ ነው የምንፈልገው። ፍትህና እኩልነት እንዲሰፍን ነው የምንፈልገው። ከዚህ አቋማችን እኛ ወዴትም ንቅንቅ አላልንም። ምናልባት አሁን ትንሽ ብዥታ እየፈጠረ ያለው የመንግስት ስልጣንን ተቆጣጥረው ያ ሰዎች ልክ መሆኑ ገብቷቸው ወደዚህ አመለካከት መምጣታቸው ነው። ያንን እንግዲህ ትክክል ነው ብለው የመንግስት ሰዎችም በይፋ ሲናገሩ ነበር። ከዚህ በፊት ስንሰራ የነበረው ስህተት ነው፣ ህብረተሰቡን ይቅርታ እንጠይቃለን። ከዚህም በኋላ የተሻለ አይነት ስርዓት ነው ለመገንባት የምንፈልገው፣ ሁሉን የሚያሳተፈ ዲሞክራሲያዊ ስርዓት ነው መገንባት የምንፈልገው እያሉ ነው የመንግስት ሰዎች። ስለዚህ እነሱ ወደዚህ አቋም በመምጣታቸው ምክንያት የአቋም መምጣት ይታያል። አሁንም ግን በፕሮግራም ደረጃ በአስተሳሰብ ደረጃ ልዩነቶች እንዳሉ ግልጽ ነው። እነዛን እንግዲህ ወደፊት በደንብ ለምርጫ ውድድር ስንገባ በደንብ የምንገልጻቸው ይሆናል። አሁን ግን እኛ ውድድር ላይ ፉክክር ላይ እንዳለን አናምንም። ከዛ በፊት ሀገር ማረጋጋትና ሰላምን ማስፈን የቀደመ ተግባር መሆን አለበት ብለን እናምናለን። እሱን ለማድረግ ደግሞ በፉክክር ሳይሆን ሁሉም ኢትዮጵያውያን፣ መንግስትም፣ ተቃዋሚ ፓርቲዎችም ሌሎችም ሰዎች በጋራ መስራት አለባቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ጦሮ ነው ስሙ። ያው ኢዜማ ማለት እንግዲህ ሞዲፋይድ ግሩቦ ሰባት ነው። በአሁኑ ሰዓት ንብረቱ እየተዘረፈ ያለው ቤቱ እየፈረሰበት ያለው እየተፈናቀለ ያለው አማራ ነው። ኢዜማ ለእኔ ፌክ ነው፣ ምክንያቱም ይህ ሁሉ አማራ ሲፈናቀል አንድ ድምፅ አልሰጠም። ጽንፈኛ በሆኑ ተረኛንም በሚሉ ኃይሎች አገር ስትታመስ ያያችው አንድም ቃል ልታውጠዋ አልቻላችሁም። ለምንድን ነው ቶሎ መግለጫ ማሰጡት የሚል ትችት በተደጋጋሚ ይነሳ። በተወሰነ ደረጃ ይሄ እንግዲህ የመረጃ ክፍተት ነው የሚሆነው። እኛ በተለያየ ጊዜ መግለጫ ሰጥተናል። መግለጫ ስለተሰጠ ችግሩ አይቆምም ወይም መፍትሄ አያገኝ መፍትሄ የሚያገኘው በተደራጀ መንገድ ተንቀሳቅሰን እውነተኛ የሆነ ዲሞክራሲያዊ ስርዓት አገልታ ስናሰፍን ነው። ከዛ ውጭ ግን እኛ ቋንቋንና የዘር ማንነትን ተንተርሶ የሚደረግ የፖለቲካ እንቅስቃሴ ይችን ሀገር ወደ መፍትሄ ሳይሆን ወደ ችግር ነው የሚወስዳል ብለን እናስባለን። ከዚህ ባሻገር አንዳንድ የኢዜም አመራሮች ከመንግስት ጋር በመቀራረብ የብዙሃኑን ጥቅም አሳልፈው ሰጥተዋል የሚሉ ጥቀሳዎችም ተሰንዝረዋል። በአብዛኛው አሉባልታ ላይ የተመሰረተ እውነተኛ መረጃ ላይ ያልተመሰረቱ ትችቶች እና ከዛም አልፈው እንዲሁም ስድብ ደረጃ የደረሱ ነገሮችን የተመለከት ነው። ማንም ሰው ይህንን አቋም የመያዝ መብት እንዳለው እናምናለን። ግን የሌሎች ሰዎች መብትና ስብዕናንም ከመጉዳት መቆጠብ እንዳለበት ሁሉም ሰው ሊገነዘብ ይገባል። ለአሁኑ ግን እኛ እውነተኛውን መረጃ በማቅረብ ውዥንብሩን ለማጥራት ሞክረናል። ውይይቱ ቁም ነገር የቀሰሙበት፣ የተለያዩ ሀሳቦች የተስተናገዱበት በመሆኑ ውጤታማ ነበር ይላሉ የኢዜማ ምክትል መሪ አንዷለም አራ አንደኛ እውነታ ስለሆነ ያ ስሜት አለ ማለት ነው፣ መሬት ላይ። ሁለተኛ ደግሞ የሚጥመንን ብቻ መስማት ትልቅነት አይደለም። የማይመስለንንም ነገር መስማት አለብን። ህዝብ ውስጥ እንደዚ አይነት ነገር ካለ እሱን ለመስማት መቻል አለብን። የመሰልጠን ትልቁ ጥግ መወያየት ነው መነጋገር ነው ሀሳብን ማቅረብ ነው። በሀሳብ ገበያ ማሸነፍ ወይ መሸነፍ። ስለዚህ ይህንን ባህል ማለማመድ አለብን። እኛም የዚህ ባህል አካሎች ብንሆንም ለማዳመጥ ለመስማት እንዲሁም ደግሞ ለመናገር ራሳችንን ዝግጁንን አባሎቻችንን እናዘጋጃለን። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ፣ ከደሴ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ ለእናንተ የሚቀርብ ወጣቶች ላይ ያተኮረ መሰናዶ ነው። አሁን ደግሞ ወደ ኪነ ጥበቡ ሰፈር እናምራ። በዚያ ከቅርብ ጊዜ ወዲህ በጎ ምላሽን እያገኙ ከመጡ ወጣት ከያንያን መካከል አንዷ የሆነችውን ዘቢባ ግርማን እናገኛለን። የኪነ ጥበብ ጉዞዋንና ሌሎች ተያያዥ ጉዳዮችን ከኤደን ገረመው ጋር ተጨዋውተዋል። ሙዚቃ የጀመረችው ገና በልጅነቷ ነው። ዘፋኝ መሆን እንደምትችልም የነገሯት የአምስተኛ ክፍል የሙዚቃ መምህሯ እንደሆኑ ትናገራለች። የአስራሁለተኛ ክፍል ተማሪ ሆና ደግሞ አርቲስት ተስፋ ያበበ ፋዘር ጋር ቲያትርና ሙዚቃ ለመማር ገባች። አምስት ወር እንደቆየች ወደ ኛ ፕሮጀክት ተቀላቀለች። ለአመታትም በኛ ፕሮጀክት ውስጥ በመሆን በሙዚቃና በትወና አድማጭ ዘንድ ስትደርስ ቆየች። በቀጣይ ደግሞ በምን ልታዘዝ የቴሌቪዥን ድራማም ላይ የትወና ችሎታዋን አስመስክራለች። በቅርቡ የለቀቀችው ነጠላ ዜማ ደግሞ ተቀባይነቱ መልካም ሆኗል። ዘቢባ ግርማ። ገራገር ወንድ በሌለበት ገራገር ብሎ መሰናይ ይከብድም ወይ? እንደዚህ ኢትዮጵያ ውስጥ መጥፎ ነገር በበዛበት ጊዜ ላይ እንደዚህ መስፈኑ ምናምን የሚሉ ብዙ ኮሜንቶች ይመጣሉ። ግን መጥፎ ነገር ላይ መጥፎ ነገር ሳይሆን መጨመር ጥሩ ነገር አድርጎ መመኘት ነው። ምክንያቱም መጥፎን ነገር ጥሩ ነገር ይቀይራል ብዬ ስለማ ነው። እኔ ከለሬ ሀገርኛ ነው፣ ቤዝ ነው። ብዙ ጊዜ ኢትዮጵያ የሆኑ ቅኝቶችን ስሰራ ነው የሚያምርብኝ እንጂ ወይም የሬዲ ምናምን ስልክ ተጫዋች ነኝ ብዬ አላምንም። ግን እንደ ዘቢብ ምን አይነት ከለር ያምርባታል። አሁን ገራገርን ስሰኒ ቅኝቱን ኢትዮጵያዊ ነው ደስ ይላል። ግን ደግሞ ሙዚቀኛ ደግሞ ለመሞከር ናም አይከፋም። በትወናው አለም ላይ እሙዬን ሆና በኛ የሬዲዮ ድራማ የጀመረችው ዘቢባ በምን ልታዘዝ የቴሌቪዥን ድራማ ላይ ደግሞ የንጉስ ነሽን ሆና መተወኗን ቀጠለች። የሰራኋቸው ሁለቱም ገጸ ባህሪያቶች እኔን የሚመስል የማምንበት ሀሳብ አላቸው ትላለች። የኛ ላይ ስትመጪ ሴት ልጆች አለግኛቸው እንዳይዳሩ። ወደ ትምህርት ቤት እንዲላኩ ድብደባን ለማስቆም አስገድገሙ መንፈርን ለማስቆም የሚሰራ ማለት የኢትዮጵያ ችግር ብቻ ሳይሆን የዓለም ችግር ነው። እዛ ላይ የሴቶችን ድምጽ መሆን መቻል ለእኔ መታደል መባረክ ነው። ምክንያቱም እንደ ሴት መናገር ያለብኝን ነገር ለሌላ ሰዎች ድምጽ እንዲሆን አድርጎኛል። ወደዚህ ደግሞ ወደ ምልታዘዝ ስትመጪ ደግሞ ምልታዘዝ ይሄ ሀገራዊ የሆነ ፖለቲካዊ የሆነ ነገሮችን አርቲስቲክ በማድረግ እንዲማሩ ጥሩ ነገር ስለ ሀገራቸው የሚሰማቸውን ነገር እንዲያሳድጉ የሚያደርግ ነው። እዛ ውስጥም ደግሞ የሌላ ሰው አካል ድምጽ ሆነሽም ደግሞ ገብቶ ያንንም ነገር መናገር መቻልም ለእኔ ከየኛ ወደ ምልታዝ ስመጣ ትክክለኛ ሽግግር ነው ብዬ ነው የማምነው። እኔን የበለጠ ከፍ የሚያደርግ እንጂ ከነበርኩበት ነገር ዝቅ የሚያደርግ አይደለም። የአንድ ሴት ልጅ እናት የሆነችው ዘቢባ ግርማ ከኛ ፕሮጀክት ከወጣች በኋላ ስላለ ሕይወቷ ጠይቄያታለሁ። ማለት የኛ ላይ በነበርንበት ጊዜ ያው ሌላ ቦታ መስራት ስለማንችል እንደሚባለው ሚዲያ ላይ እንደተወሩ አይነት ገንዘብ ባይሆንም፣ ግን ትወናውም ከሙዚቃውም አንጻርና ሌላ ቦታ መስራት ካለመቻላችንም አንጻር ታሳቢ ሆነ መንግስት የሚያውቀው ጥሩ ክፍያ ይከፈለን ነበረ። ሀሳብ አልነበረብንም። ምክንያቱም ስራ ኖረም አልኖረም ቅጥር እስከነበረን ድረስ በየወሩ የታስበው የሚመጣ ገንዘብ ነበረን። ስንወጣ በጣም ከባድ ነበረ። እኔም ተማሪ ሆኜ የገባውበት ፕሮጀክት ነው የኛ እና ስወጣ ራሴን አንድ ራሷን የቻለች እናትና የሆነ ኃላፊነት ያለባት ሴት ሆኜ ነው ራሴን ያገኘው እና እየዛጋ ያለው ነገር ደግሞ ሲቋረጥ በጣም ከፍተኛ የሆነ ችግር ነበረ የገጠመን። ግን እኔ ደግሞ ብቻዬን ለሚሊየን ሴቶች ሮል ሞዴል መሆን እችላለሁ ብዬ ማስብ ሴት እናት ነኝ። እኔ ኬንያ ከወጣም በኋላ የተለያየ ውስጥ የፊልም ፕሮዳክሽን ኮስቹም ኮንቲንዩቲ ሰራ ነበረ። ብዙዎቹ ሙዚቀኛ ሆነሽ ተዋና የሆነሽ ይህንን ስራ ባተሪ ና ይሉኝ ነበረ። ግን አንደኛ ልምድ ነው የምቀስመው፣ በጣም ከባለሙያዎች ጋር ነው የምሰራ የነበረው። ሁለተኛ ደግሞ ገንዘብ አገኝበታለሁ። ሜይቢ ስለ እኔ ባክግራውንድ ብዙ ሰዎች ብጠይቂ ምንም ነገር አንቅም። እሰራለሁ ብዙ ስራ እና እንደዛ ሆኜ ነው የሆነ ነገሮችን የተወጣሁት እና እስካሁንም ያን ሙዚቃን በመስራት አክቲንጎችን በመስራት ሌሎችንም ነገሮችን በመሳተፍ የራሴን የሆነ ነገሮችን ለማግኘት እጠራለሁና፣ በዚህ አጋጣሚ ዘንድሮም የቢዝነስ ማኔጅመንት በአድማስ ዩኒቨርሲቲ ግራጅዌት አድርጌያለሁና፣ ራሴን በብዙ ነገር ብቁ ለማድረግ የምጥር እናት ነኝ። ልጇ በጣም የምትኮራባት እናት መሆን አለብኝ። ያለው ቪዲዮ የተሰራላቸው ነው። ብዙዎቹ የሚያውቁት እንጂ ወደ አርባ ሁለት ሙዚቃዎች አሉን። ከኛ ከወጣም በኋላ እንደኛ ብለንም ደግሞ የሰራ ናቸው ሶስቱ ሙዚቃዎች አሉ እና ተነጋግረን ነው። ሁሉም ሰው የግል አቅማችንን መስማት ስለሚፈልግ እንደ ግሩፕ የምንሰራለን እንደ ግል የምንስራ በሚለው ነው። ቅድሚ ያሪች ሰራች፣ እኔም ሰራሁኝ። አሁን ኪያ እና ለምለምም ጨርሰዋል። የመደራረብ ነገር እንዳይኖር ስለተፈለገ ነው ትንሽ ያቆዩት እንጂ አዲስ አመት ላይ መስቀል ላይ የሚወጡ ስራዎች ይኖራሉ። እንደ ግሩፕም ደግሞ የተለያዩ ሙዚቃዎችን፣ ፕሮጀክቶችን እንደዚህ የመንግስት ተቋማትን የምንሰራቸው አንዳንድ ስራዎች አሉና እንግዲህ እየሰራን ብናሳይ ይሻላል ብለን ነው ዝም የምንለው እንጂ ብዙ እየሰራን ያለናቸው ንግሎች አሉ። ዘቢባን ሙዚቃሽን ከመጋ በዘይ በፊት መጨረሻ ላይ ማለት የምትፈልጊው ነገር ካለ ብያት ነበር። እንግዲህ መጪው አመት አዲስ አመት ነው ለኢትዮጵያውያን። ስለዚህ ለመላው ለኢትዮጵያ ሕዝብ በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። እንዲሁም ደግሞ ለዚህ ስራ መሳካት ላገዛችሁ ሰዎች በሙሉ እግዚአብሔር ያስፍርልኝ ማለት ይፈልጋለሁ። ገራገራ ተልጀረዳሁዴ ነፍስ ነገር ገራገር እንዴት አረክል የመውደድን ነገር ገራገራን ዘንባዩ በስቶ ልቤ ከሚቸገር ገራገር ምነው ባወቅ የኔንደሆንካ ገር አብራችሁን ስላመሻችሁ በጣም እናመሰግናለን። በአዲስ ሳምንት በአዲስ መንፈስ እንገናኛለን። ደና ምሹ።